ቆንጅት já፣ አመሰግናለ የአየር መስመሩን ስለለቀቅሽልኝ። ጊዜ ሳናጠፋ በቀጥታ ወደ ሙዚቃ ነው የምንገባው። ቆየት ባለ ዜማ ነው የምሽት ፕሮግራማችንን የምንጀምረው። የዜማው ርዕስ ስዊት ሶል ሚውዚክ የተሰኘ ሲሆን ድምፃዊ አርተር ኮንሌ ቆየት ባለ ስዊት ሶል ሚውዚክ በተሰኘው የአርተር ኮንሊ ዜማ ነበር የምሽት ፕሮግራማችንን የጀመርነው። አርተር ኮንሊ ይቺ የሰማችኋት ነጠላ ዜማ ነበረች በዓለም ዙሪያ ስሙ እንዲታወቅ ያደረገችው። የዚህ ዜማ ቅጂ ከአንድ ሚሊዮን በላይ የተሸጠ ሲሆን በዩናይት ስቴትስና በአውሮፓ የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትንም ይዞ ነበር። አርተር ኮንሊ እንደ ኤሮፓውያን አቆጣጠር በሁለት ሺ ሶስት ነው ከዚች ዓለም በእረፍት የተለየው። በ57 ዓመቱም የክብር ሰላምታይና ረሳሁት። ም፣ ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች፣ እንደምንሰነበታችሁ፣ እንደምናመሻችሁ። ለሳምንታዊ ክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። በዛሬው ፕሮግራም ዘና ብላችሁ የምታደምጧቸው የተመረጡ ዜማዎችን ስቱዲዮ ይጀገብቻለሁ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘው ፍሪ ዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ አሰማችኋለሁ በመቀጠል Wind and your fingers in the hair kind of think we're going for an extended throw down so drop the top baby and let's cruise on into it's better than ever street. ፍሪዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥነው። በአድናቂዎቿ የሶሎዋ ንግሥት ተብላ የምትጠራው አሪታ ፍራንክሊን በመንፈስ ቴነሲ ግዛት ሲሆን የተወለደችው። ከአርባ በላይ የሚሆኑ የዜማ አልበሞችን በገበያ ላይ ያውላለች። ከሰባ አምስት ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። እንደ አውሮፓውያን አቆጣጠር በሁለት ሺህ አምስት ለአሜሪካን የሙዚቃ እድገት ላደረገችው አስተዋጽኦ ፕሬዚዳንት ጆርጅ ደብሊው ቡሽ የአገሪቷን ታላቅ ሜዳሊያ አንገቷ ላይ አጥለቀውላታል። የ18 ግራሚ አዋርድ ሽልማቶችን ጨምሮ የበርካታ ሽልማቶችም አሸናፊ ነች። ወደ አሪታ ፍራንክሊን ሕይወት ገባ ብለን እናውራ አካልን አንዲትም ዜማ ሳንሰማ ፕሮግራማችን ሊያልቅብን ስለሚችል ወደ ሙዚቃችን እንመለስ እና አሪታ በሶል ሙዚቃ እንድትታወቅ ያደረጋትን ከዛሬ 45 ዓመት በፊት የተጫወተችውን ሪስፔክት የተሰኘውን ዜማዋን ላሰማችው። አርኢኤስፒኢሲቲ ሪስፔክት የተሰኘውን የሶል ዋን ንግስት የአሪታ ፍራንክሊንን ዜማ ነበር ያደመጥ ነው። በዚህ ዜማ አሪታ ሁለት የግራሚ ዋንጫዎችን ያሸነፈች ሲሆን የሮሊንግ ስቶን መጽሔት አምስት መቶ ምርጥ ዜማዎች ብሎ ከዘረዘራቸው ምርጥ ዜማዎች መካከል በአምስተኛ ደረጃ ላይ ይህንን ዜማ አስቀምጦታል። አሪታ የአራት ወንድ ልጆች እናት ስትሆን የመጀመሪያ ልጇዋን ስትወልድ አስራ ሶስት አመት ሊሞላት ትንሽ ቀናቶች ሲቀሯት ነው። አሪታ ፍራንክሊን ባለፈው ማክሰኞ ሰባ ሁለተኛ ዓመት የልደት ቀኗን አክብራለች። የተከበራቸው የሙዚቃ ቀን አድማጮች፣ እስቲ ከሶል ዜማ ወጣን በለና ወደ ካንትሪ ዜማ እንግባ። የካንትሪ ዜማ ሲነሳ መቼም በመጀመሪያ ስማቸው የሚታወሰን ሁለት ሰዎች ናቸው ኬኒ ሮጀርስና ዳሊ ፓርትን። እነዚህ ሁለት ሰዎች የካንትሪ ዜማ በዓለም የሙዚቃ አድማጮች ዘንድ ተወዳጅነት እንዲያገኝ ትልቅ አስተዋጽኦ አድርገዋል። እንደ አውሮፓውያን አቆጣጠር በ1938 ሂውስተን፣ ቴክሳስ የተወለደው ኬኒ ሮጀርስ ወደ 32 የሚጠጉ የስቱዲዮ አልበሞችን ከሌሎች ድምፃውያን ጋር በመሆን ደግሞ ወደ 49 የሚጠጉ አልበሞችንና በአልበም ያልተካተቱ በርካታ ነጠላ ዜማዎችን አውጥቷል። ካወጣቸው አልበሞች መካከል 20 አንዱ በአሜሪካን የካንትሪ ሙዚቃ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። በዩናይት ስቴትስ ብቻ ከ68 ሚሊዮን በላይ የአልበም ቅጂ ይሸጧል። እስቲ በመቀጠል ደግሞ ወደ ኬኒ ሮጀርስ ዜማ ልውሰዳችሁና ሰማዋን ኢዝሚ የተሰኘውን ዜማውን ላሰማችሁ። A blanket of weeds. There's a swastika sprayed from an aerosol can displayed on the overpass. Driving around, it's easy to see this town. Felt the stairs when I bowed my head to say grace. Watched the table of suits, stiff the waitress a tip, like they didn't have a nickel to spare. Walked out in the heat, rising on Main Street. I felt ዝሚ የተሰኘውን የውቁን የካንትሪ ዜማ አቀንቃኝ የኬኒ ሮጀርስን ዜማ ነበር ያድመጥ ነው። የኬኒ ስም ሲነሳ የእሷም ስም መነሳቱ አይቀሬ ነው። የዶሊ ፓርትን፣ እንደ ኢውሮፓያን አቆጣጠር በ1946 በቴኔሴ ግዛት ነው የተወለደችው። ወደ 42 የሚሆኑ የስቱዲዮ አልበሞችን አውጥታለች። 41 የሚሆኑት አልበሞቿ በካንትሪ ቢልቦርድ ሰንጠረዥ ላይ ከአንደኛ እስከ አስረኛ ያለውን ደረጃ ይዘውላታል። ዶሊ ለ46 ጊዜያት ለግራሚ ሽልማት ታይታ ስምንቱን አሸንፋለች። እስቲ ይቺው ታዋቂ ሀገረሰብ የዜማ አቀንቃኝ ከተጫወተቻቸው በርካታ ዜማዎቿ መካከል ጆሊን የተሰኘውን ዜማዋን እናድምጥላል። Jolene, Jolene, Jolene, Jolene, I'm begging of you please don't take my man. Jolene, Jolene, Jolene, Jolene, please don't take him just because you can. Your beauty is beyond compare with flaming locks of auburn hair with ivory skin. And eyes of emerald green Your smile is like a breath of spring Your voice is soft like summer rain And I cannot compete with you, Jolene He talks about you in his sleep And there's nothing I can do to keep from crying When he calls your name, Jolene How you could easily take my man, but you don't know what he means He's the only one for me, Jolene. I had to have this talk with you. My happiness depends on you and whatever you decide to do, Jolene. ካንትሪ አቀንቃኝ ዶሊ ፓርትን ነበረች፣ ጆሊን እያለች የተጫወተችልን ይህ ዜማ እንደ አውሮፓውያን አቆጣጠር በ1973 ነው የወጣው። የዚህ ዜማ ደራሲም ራሷ ዶሊ ፓርትን ነበረች። የዜማ ድርሰትን ካነሳን አይቀር ዶሊ ፓርትን ከ3ሺ በላይ ዜማዎችን ጽፋለች። ዶሊ ጽፋቸው ከተደነቁት ዜማዎቿ መካከል አይ ዊል ኦልዌይስ ላቭ ዩ የተሰኘው ዜማ ይገኝበታል። ይህንን ዜማ ራሷ ዶሊ ፓርትን ነች የተጫወተችው። በአሜሪካን የካንትሪ ቢልቦርድ ሰንጠረዥ ላይ የበላይነቱን ይዞ የነበረ ሲሆን በኋላ ደግሞ ይህንኑ ዜማ ዊትኒ ሂውስተን እንድትጫወተው ፈቅዳላት። ዊትኒ በዚያ በተስረቀረቀ ድምጿ ስትጫወተው በዓለም አቀፍ ደረጃ ይህ ዜማ ታዋቂነትን አገኘ። እስቲ በመቀጠል አይዊል ኦሎይስ ላቪ ዩ የተሰኘውን ይህንኑ ዜማ ደራሲዋ ዶሊ ፓርትን ስትጫወተውና ከዚያ ደግሞ ዊትኒ ሂውስተን ስትጫወተው እናድምጥ። አይውል ኦልዌይስ ላቭ ዩ ዳሊ ፓርትን ነበረች የተጫወተችልን። የዚህ ዜማ ጸሐፊ ራሷ ዶሊ ስትሆን ለዊትኒ ሁስተን ዘባሪ ጋርድ ለተሰኘው ፊልም ማጀቢያ እንድትጫወተው ፈቅዳላት። ዊትኒ ደግሞ በእንደዚህ አይነት መልኩ ነበር የተጫወተችው። Memories, that is all I'm taking with me. So goodbye. Please don't cry. We both know I'm not what you, you need. I will always love you. ዊትን ሂውስተን ሁለት ዓመታት አለፉ። ይቺ ድምፀ መረዋ ሙዚቀኛ በአርባ ስምንት ዓመቷ በድንገት በሞት ከተለየችን ይህንን ዜማ ለመጀመሪያ የጻፈችውና የተጫወተችው ዳሊ ፓርትን ነች። ዳሊ የምትታወቀው በሙዚቀኝነት ብቻ አይደለም፤ የታወቀችም የፊልም ተዋኝ ነች። እስካሁን ድረስ ወደ አስራ ሁለት በሚጠጉ ፊልሞች ላይ በትወና ተካፍላለች። ወደ አስራ ሶስት በሚጠጉ የቴሌቪዥን ፕሮግራሞችም ላይ እንደዚሁ በትወና ተሳትፋለች። የስልሳ ስምንት ዓመቷ ዳሊ ፓርትን አሁንም ከሙዚቃው መድረ ላይ አልጠፋችም። አልፎ አልፎ ብቅ ብቅ ትላለች። ኬኒ ሮጀርስም እንደዚሁም። ኬኒ የ75 ዓመት የዕድሜ ባለጸጋ ሲሆን አሁንም ከሙዚቃው መድረክ አልጠፋም። እነዚህ ሁለት ታዋቂ የካንትሪ ዜማ ድምፃውያን በጥሩ የጤና ሁኔታ ላይ ይገኛሉ። እስቲ ሁለቱም በጋራ የተጫወቱትን አይላንድስ ኢን ዘ ስትሪም የተሰኘውን ዜማቸውን ልጋብዛችሁ። When I met you. There was peace unknown. I set out to get you with a fine. ኬኒ ሮጀርስ ና ዳሊ ፓርትን በጋራ የተጫወቱትን አይስላንድ ኢን ዘ ስትሪምስ የተሰኘውን ዜማቸው ነበር ያደመጥነው። የተከበራቸው የሙዚቃ ቃና አድማጮች፣ ፊት ለፊት ያለው የግርግዳ ሰዓት ደሳለኝ ሰዓት እየተገባደደ ነው እያለኝ ነው። ስለዚህ ሄይ ሶል ሲስተር በተሰኘው በኤ ትሬን ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው e